the voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ያስጠልን እንደምናመሻችው የህዳር 22 2007 ዓ.ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ኢትዮጵያን ጨምሮ አራት የአፍሪካ ሀገሮች በተባበሩት መንግስታት ድርጅት የተቀመጠው የሚሊኒየም ግቦችን ለማሳካት መቃረባቸው በተለይ በሰብአዊ ልማት ግቦችን ለማሳካት ቀዳሚ እንደሆኑ የመንግስታቱ ድርጅት ገለጸ ሮ። የገጠር ልማትን በኢንዱስትሪው ዘርፍ ያለውን ምርታማነት የእርሻና የአገልግሎት መስኮችና የመሳሰሉትን ግምት ውስጥ እናስገባለን። ከዚህ ሌላ ትኩረቱ በዘላቂ እድገት ላይ ብቻ ሳይሆን ስራ ፈጣሪ የመሆን ሂደትም እንዲኖረው ያስፈልጋል። እድገቱ በስራ መስክ ሲገለጥ ድህነትን ቀርፎ ዘላቂ ኢኮኖሚን ያጎናጽፋል። አብዛኞቹ የአፍሪካ ሀገሮች በመጪው ዓመት የሚገባደደው የልማት ግቦች የጊዜ ወሰን ለማሳካት እንደማይችሉ ተገልጿል። ዝርዝሩን ይዘናል። በኢትዮጵያና ኤርትራ ድንበር አካባቢ የሰራዊት እንቅስቃሴን ለኤርትራ መንግሥት መረጃ ያቀብሉ ነበር በሚል የተጠረጠሩ ዘጠኝ ሰዎች ላይ ባለፈው ሳምንት ክስ ተመስርቷል። የምሽቱ ልዩ ዝግጅታችን እሰጣ ገባ ነው፣ በፍትህ ነጻነት ዙሪያ ያተኩራል። እነዚህን ይዘን እስከ ምሽቱ አንድ ሰዓት ተኩል ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን ዜና ቆንጅታዬ ታቀርባለች። ጤና ያስጥልኝ፣ እንደምናመሻችሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አለም በጸረ ኤድስ ዘመቻ ያስመዘገባቸውን ውጤቶች አድንቀው እየተናገሩ ነው። ሆኖም የተገኙት ስኬቶች አሁንም ቢሆን በብቃት ጠንካራ አይደሉም በማለት ሳያስጠነቅቁም አላለፉም። ዋና ጸሐፊ ባን የዛሬውን የአለም ኤድስ ቀን ምክንያት በማድረግ ባወጡት መግለጫ ለኤችአይቪ ኤድስ ህሙማን መድኃኒቶችን በተለይም አስፈላጊውን የጤና እንክብካቤ ለማያገኙት ህጻናትና ወጣት ሴቶች ማዳረስ አስፈላጊ መሆኑን አስገንዝበዋል። የአለም መሪዎች እንደ ኤሮፓውያን አቆጣጠር በ2030 ዓመተ ምህረት ኤድስን ከአለም ለማጥፋት የተተለመውን ግብ ለማሳካት አስፈላጊውን ሁሉ እንዲያደርጉ የድርጅቱ ዋና ጸሐፊ ተማጽነዋል። በአሁኑ ጊዜ በዓለም ዙሪያ ኤድስን ከሚያስከትለው ኤች አይቪ ጋር የሚኖሩት ሰዎች ቁጥር 35 ሚሊዮን እንደሆነ ነው የሚነገረው። ከመካከላቸው 19 ሚሊዮኑ ቫይረሱ በደማቸው መኖሩን እንደማያውቁ የጠቀሰው የመንግስታቱ ድርጅት በምርመራውና መድኃኒቶቹን በማዳረስ ረገድ ያለውን ክፍት ክፍተት ለማጥበብ የዛሬውን የዓለም ኤድስ ቀን ምክንያት በማድረግ ተማጽኖ አቅርቧል። በዓለም ላይ ቫይረሱ በደማቸው ካለ ሰዎች ውስጥ ከሰባ ከመቶ የሚገኙት ከሰሃራ በታች ባሉት የአፍሪካ ሀገሮች ነው። እንደ አውሮፓውያን አቆጣጠር ከ2005 ወዲህ ግን በዚያ ለቫይረሱ አዲስ ተጋላጮች ቁጥር በአንድ ሶስተኛ ቀንሷል። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አገራቸው ጸረ ኤድስ ትግሉን መምራቷን በቁርጠኝነት ትቀጥላለች ሲሉ በዛሬው ዕለት ባወጡት መግለጫ አስገንዝበዋል። ናይጄሪያ ውስጥ ተጠርጣሪ እስላማዊ ጽንፈኞች በሁለት የሰሜን ምስራቅ ክፍለ ሀገሮቿ ዋና ከተማዎች በሚገኙ ህዝብ በሚበዛበት አንድ ገበያና የፖሊስ ጣቢያ ላይ ጥቃት አድርሰዋል። እማኞች ሲናገሩ በቦርኖ ክፍለ ሀገር ማይዱጉሪ ከተማ በሚገኝ ገበያ መሀል ሁለት ፍንዳታዎች ደርሰዋል ብለዋል። ገበያው ከአንድ ሳምንት በፊት ሁለት አጥፍቶ ጠፊ ሴቶች ቦምባ ፈንድተው በርካታ ሰዎች የገደሉበት ነው። በዛሬዎቹ ጥቃቶች ምን ያህል ሰው እንደሞተና እንደቆሰለ ወዲያውኑ አልታወቀም። ይሁን እንጂ ማኞች በርካታ ሰዎች ደማቸው ሲፈስ ተመልክተናል፣ የተቆራረጡ እጆችና እግሮችንም አይተናል ብለዋል። ዛሬ ቀደም ብሎ ደግሞ የዮቤ ክፍለ ግዛት ዋና ከተማ በሆነችው ዳማቱሩ ከተማ ተጠርጣሪ የቦኮ ሀራም ተዋጊዎች የፖሊስ ጣቢያው ላይ ጥቃት ማድረሳቸውን ነዋሪዎች ገልጸዋል። የከተማው ነዋሪዎችና የዮቤ ዩኒቨርሲቲ ተማሪዎች ከጥቃቱን ሸሽተው ጫካው ውስጥ ተደብቀዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሚዙሪ ክፍለ ሀገር ፈርግሰን ከተማን ሁኔታ አስመልክቶ ከካቢኔያቸው አባላት ከሲቪል መብቶች መሪዎች ከህግ አስከባሪ ባለስልጣናትና ከሌሎችም ጋር ዛሬ በዋይት ሀውስ ውይይት ያካሂዳሉ። የዛሬው ስብሰባ ትኩረት የሚሆነው ለህግ አስከባሪ መስሪያ ቤቶች የጦር ሰራዊት መሰል መሳሪያዎችን የሚሰጡ የፌዴራሉ መንግስት መርሃ ግብሮችን መገምገም እንደሚሆን ተጠቁመዋል። ሆንግ ኮንግ ውስጥ በአፍቃሪ ዲሞክራሲ ተቃዋሚ ሰልፈኞችና በፖሊሶች መካከል በተነሳ ግጭት ምክንያት የመንግስት መስሪያ ቤቶችና ፓርላማው ተዘግተዋል። በመቶዎች የተቆጠሩ የሆንግ ኮንግ አፍቃሪ ዲሞክራሲ ተቃዋሚዎች ከፖሊሶች ጋር የተጋጩት የተቃውሞ ሰልፋቸውን ከመንግስት መስሪያ ቤቶች አካባቢ ውጪ ለማስፋት ሲሞክሩ መሆኑ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በኢኮኖሚ ልማትና በሰብአዊ እድገት ልማት መካከል ልዩነት በመኖሩ አብዛኞቹ የአፍሪካ ሀገሮች ለመጪው 2015 ዓ ም እንደ አውሮፓውያን ዘመን አቆጣጠር መሆነ ነው የታቀደውን የሚሊኒየም ልማት ግብ ማሳካት እንደማይችሉ ተገለጸ። ይህ የተገለጸው የተባበሩት መንግስታት ድርጅት በልማት ወደ ኋላ ስለቀሩ ሀገሮች ባለፈው ሳምንት ባቀረበው አመታዊ ሪፖርት መደምደሚያ ላይ ነው። የተባበሩት መንግስታት ድርጅት የአፍሪካ የኢኮኖሚ ኮሚሽን ከሚገኝበት ከአዲስ አበባ ማርተ ቫንደር ቮልፍ ለቪኦኤ ዘግባለች። ትዝታ በላቸው ታቀርባለች። ባለፉት አስር አመታት አፍሪቃ ውስጥ የኢኮኖሚ እድገት ቢኖርም ብዙዎቹ የአህጉሪቱ አገሮች ግን ለመጪው የአውሮፓውያኑ 2015 የታቀዱትን የሚሊኒየም ልማት ግቦች ማሳካት አልቻሉም። የተባበሩት መንግስታት ድርጅት የአፍሪቃ ኢኮኖሚ ጉዳዮች ኃላፊ ጁኒየር ዴቪስ የአፍሪቃ አገሮች የኢኮኖሚ እድገታቸውን ወደ ሰብአዊ ልማት መለወጥ አልቻሉም ይላሉ። እነዚህ ሀገሮች የምርታማነት ውጤታቸውን ወደ ሰብአዊ ልማት ለመለወጥ ስላልቻሉ ለመጪው ዓመት የታቀደው የሚሊኒየም ግብ ያልተሳካበት ምክንያትም ያ ይመስላል። ዘላቂ የኢኮኖሚ ልማት ከግብ የሚደርሰውም የኢኮኖሚና የሰብአዊ ልማቱን በተቀናጀ መልኩ ማስኬድ ሲቻል ነው። ብዙዎቹ የአፍሪቃ አገሮች ረሃብን ከአህጉሪቱ ለማጥፋት በተያዘው ጥረት አመርቂ ውጤት እንዳላሳዩም በድርጅቱ ዘገባ ላይ ተመልክቷል። ድህነት ደግሞ ልማትንና እድገትን ያደናቅፋል። ሰብአዊ ልማትን እውን ለማድረግም የኢኮኖሚ እድገት እጅግ ወሳኝ ነው። አራት የአፍሪቃ አገሮች ማለትም ኢትዮጵያ፣ ሩዋንዳ፣ ኡጋንዳና ማላዊ ብቻ ናቸው የልማት ግቦቹን ለማሳካት በቀዳሚነት የሚገኙት። እነዚህ አገሮች ትኩረታቸውን ዘላቂ በሆኑ እንደ መሰረተ ልማት፣ ትምህርት ጤና ጥበቃን በመሳሰሉት ላይ ስላደረጉ ነው እድገት ያሳዩት። የተባበሩት መንግስታት ድርጅት የኢኮኖሚ ጉዳዮች ኃላፊ ጁኒየር ዴቪስ እንደሚሉት ከ2015 በኋላ ያለው የልማት ፕሮግራም ማኅበራዊና ኢኮኖሚያዊ ግቡን ይመታ ዘንድ መልካም አስተዳደር በሌለባቸው እንደ ደቡብ ሱዳን እንደ ኮንጎ ዲሞክራሲያዊት ሪፐብሊክ በመሳሰሉት አገሮች የዓለም አቀፉን ማኅበረሰብ እገዛ ይፈልጋል። የገጠር ልማትን በኢንዱስትሪው ዘርፍ ያለውን ምርታማነት የእርሻና የአገልግሎት መስኮችና የመሳሰሉትን ግምት ውስጥ እናስገባለን። ከዚህ ሌላ ትኩረቱ በዘላቂ እድገት ላይ ብቻ ሳይሆን ስራ ፈጣሪ የመሆን ሂደትም እንዲኖረው ያስፈልጋል። እድገቱ በስራ መስክ ሲገለጥ፣ ድህነትን ቀርፎ ዘላቂ ኢኮኖሚን ያጎናጽፋል። አንድ አገር በልማት ወደ ኋላ የቀረ ነው ተብሎ በዚያ ሰንጠረዥ ውስጥ የሚፈረጀው በዓመታዊ በጀቱ አኳያ ሆኖ በኢኮኖሚው አቅምና የሰብአዊ ልማት አመልካቾች በሆኑት በጤና ጥበቃ እንዲሁም በተመጣጠነ የምግብ አቅርቦት ነው። በልማት ወደ ኋላ ከቀሩት የዓለማችን 48 አገሮች መካከል 34ቱ አፍሪቃ ውስጥ ናቸው። ሦስቱ ግን ከዚያ ኋላ ቀርነት ተላቀዋል። እነርሱም ቦትስዋና፣ ኬቨርዴና ሳሙዋ ናቸው። ከምሽቱ አንድ ሰዓት ከ10 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። አቃቤ ሕግ በዘጠኝ ተጠርጣሪዎች ላይ የስለላ ወንጀል ፈጽመዋል ሲል በፌዴራል ከፍተኛ ፍርድ ቤት ባለፈው ሳምንት ክስ መስርቷል። ተጠርጣሪዎቹ የተለያየ ደረጃ በኢትዮጵያና በኤርትራ ድንበር አካባቢ ስለሚገኙ ወታደራዊና ና እንቅስቃሴን በተመለከተ ለኤርትራ መንግስት መረጃ ሲያቀብሉ ነበር ሲል ነው ክሱ የገለጸው። መለስካቸው ማ የክሱን ሂደት ተከታትሎ የሚከተለውን ዜና አቅርቧል። ካለፈው ግንቦት ወር 2006 ዓ.ም ጀምሮ በህግ ቁጥጥር ስር እንደሚገኙ የሚገልጸው የፌዴራሉ አቃቤ ህግ ማመልከቻ ተከሳሾቹ በዋና ወንጀል አድራጊነት ተካፋይ በመሆን በወንጀሉ ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ድርጊቱን የራሳቸው በማድረግ ከጥቅምት ወር 2004 ዓ.ም ጀምሮ እጃቸው እስከተያዘበት ድረስ ከኤርትራ መንግስት የመረጃ ሰራተኞች ጋር ምስጢራዊ የሆነ ግንኙነት በመፍጠር ከሚኖሩበት አካባቢ በኢትዮጵያ ድንበር ላይ ስለሚገኘው የመከላከያ ሰራዊት ሁኔታ እንዲሁም ከኤርትራ ወደ ኢትዮጵያ ገብተው በትግራይ ክልል በስደተኛ ካምፕ ስለሚኖሩ ስደተኞች ያለውን እንቅስቃሴ መረጃ በመፍጠትና የክፍያ ገንዘብ በመቀበል ተሳትፈዋል ሲል ይከሳቸዋል በማመልከቻው አቃቢ ህግ እያንዳንዱ ተከሳሽ ፈጽሞታል ያለውን መረጃ የማቀበል ተግባራትም ዘርዝሯል አቃቢ ህግ የከሰሳቸው ዘጠኙ ተጠርጣሪዎች ከሐሰ መስፍን አብደላ ኢብራሂም፣ ልዑል መሃረ፣ ፍሳይ ተክለ፣ ጎይቶም ሂደጎ፣ ጎበዛይ ገብረ ሥላሴ፣ ገብረ ሚካኤል ገብረ ማርያም፣ ብርሃኔ ምራጭ እና ትኩ ንጉሠ የተባሉ ናቸው። ስምንተኛው ተከሳሽ ብርሃነ ምራጭ ጦር መሣሪያ በመነገድ ወንጀል ተጨማሪ ክስ አቃቢ ሕግ መስርቶባቸዋል። ከዘጠኙ ተከሳሾች መካከል የሶስቱ ዜግነት ኤርትራዊ እንደሆነ የክሱ ማመልከቻ ሲያመለክት የአንዱ ብቻ ኢትዮጵያዊ እንደሆነ ያመለክታል። ስለ ተቀሩት ተከሳሾች ዜግነት የክስ ማመልከቻው የሚለው ነገር የለም። ተከሳሾቹ ቀደም ሲል በምን ስራ ይተዳደሩ እንደነበረም በክሱ ማመልከቻ የተገለጸ ነገር የለም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የካሜሩን ባለስልጣኖች ስድስት ጋዜጠኞችን ባለፈው ሳምንት ከሥራቸው አግደዋል። በርካታ ነቀፌታ ያዘሉ የሬዲዮና የቴሌቪዥን ፕሮግራሞች እንዲቆሙ ማዟል። ሞኪ ኤድዊን ኪንዳዜካ ከያውንዴ የላከውን ዘገባ አዳነች ፍሳሐይት አቀርበዋለች። የካሜሩን ብሔራዊ ኮሚኒኬሽንስ ካውንስል ፓርፌት ኤኢሲ የተባለውን አበይት ነጥቦች የተሰኘውን የቪዥን አራት ቲቪ ፕሮግራም የሚመራውን ጋዜጠኛ ማርቲን በሊንጋ ኤዱቱ የተባሉትን በሀገሪቱ ፕሬዝዳንታዊ ጽህፈት ቤት የሲቪል ካቢኔ ስራ አስኪያጅ የሆኑትን ባለሥልጣን ሰድቧል በሚል ክስ ከስራ አግዷል። ኤርነስት ኦባማ፣ ኤርነስት በሊንጋና ሮሜዮ እምቢዳ የተባሉ የፕሬዝደንት ፖል ቢያን መንግስት መንቀፍ የሚያዘወትሩ የቪዥን አራት ቲቪ ሰራተኞችም ሙያዊ ስነ ምግባር አላከበሩም በሚል ክስ ታግደዋል። ኤሪክ ዋሜ የኢኪኖክስ ቴሌቪዥን ጋዜጠኛም የሚያስፈራ ከአካል ጉድለት ጋር የተወለደ ልጅ በቴሌቪዥን አሳይቷል በሚል ማስጠንቀቂያ እንደተሰጠው ታውቋል። አንድ ሌላ ጋዜጠኛም እስከነ ጋዜጣው ታግዷል። የካሜሩን ብሔራዊ ኮሚኒኬሽንስ ካውንስል ተጠባባቂ ፕሬዚደንት ፒተር ኢሶካ ውሳኔው የተወሰደው ድርጅታቸው የሚከራከርለትን ፕረስ ለማፈን አይደለም ብለዋል። እኛም ነጻነት መረን ለቆ በሚሄድበት ወቅት የማገድ መብት አለን። ድርጅቱ በማንም ላይም ቢሆን ውሳኔ ሊወስድ የሚችልበት መብት ሕጉ ላይ ሰፍሯል። የኮሚኒኬሽንስ ካውንስል ሚዲያን የመጨቆን ዓላማ የለውም። የፕሬዝደንት ቢ አስተዳደርም ያሳደረብን ተጽዕኖ የለም ይላሉ ባለሥልጣኑ። እኛ በራሳችን የምንመራ አካል ነን። በእርግጥ የምንሰየመው በሪፐብሊኳ ፕሬዝደንት ነው። ይሁንና አስፈላጊውን ውሳኔ ለመውሰድ በአገሪቱ ርዕሰ ብሔር የተሰጠንን ስልጣን የመጠቀም መብት አለን። ቻርሊ እንዲቺያ የተባለ የካሜሩን ጋዜጠኞች ማህበር ፕሬዝደንት ሚዲያን የመቆጣጠር ሚና ብቻ ሊኖረው የሚገባው የብሔራዊ ኮሚኒኬሽንስ ካውንስል የሚያሳየው ግትርነት እንዳሳሰበው ገልጿል። ካሜሩን ውስጥ ያለው ችግር ጋዜጠኞቹ የኢንፎርሜሽን ተደራሽነት ስለሌላቸው የግምት ወሬን ለመጠቀም ይገደዳሉ ሲል አስገንዝቧል። ዜና የሚሰጡን የማስራብ ያህል ነው። እዚህ ካሜሩን ውስጥ አንድ ሰው ዜና ሲሰጥ የሚፈልገውን አይነት ነው የሚገልጸው። የጋዜጠኞቹ የዜና ምንጭ ግልጽ ካልሆነና ለሕዝቡ ተጠያቂነት ከሌለው በስራችን አልተሳካልንም ማለት ነው ብሔራዊ የኮሚኒኬሽንስ ካውንስል በጋዜጠኞችና በሚዲያ ላይ ጠንከር ያለ አቋም መያዙን የሚወስዳቸው ውሳኔዎች እንደሚያመላክቱ የድንበር አልባ ጋዜጠኞች ቡድን ባለፈው ዓመት ዘግቦ ነበር። አንድ ወታደራዊ ችሎት ባለፈው ወር ሁለት ጋዜጠኞችን ከስራቸው አግዶ ከሀገሪቱ ውጭ እንዳይጓዙ አዟል። ታዋቂው ብሪታንያዊ ሙዚቀኛ ባብ ጌልዶፍ በ1977 ዓ ም በኢትዮጵያና አሁን ኤርትራ የሆነው ሰሜናዊ ክፍል ተከስቶ በነበረው ድርቅ ለተጠቁ ሰዎች እርዳታ ለማሰባሰብ ያዜመውን ዱ ዘይ ነው ኢትስ ክሪስማስ የገና በዓል መሆኑን ያውቁ ይሆን የተሰኘ ዜማ በድጋሜ ከ30 ዓመት በኋላ ሳትሟል። በምዕራብ አፍሪካ የተቀሰቀሰውን የኢቦላ በሽታ ለመዋጋት የሚያስችል የገንዘብ እርዳታ ለማሰባሰብ ነው። በርካታ እንግሊዛውያን ሙዚቀኞች ይህንን ዜማ እንደገና ያሳተሙት። ሆኖም የሙዚቃ ዝግጅት የሚሰበሰብ ገንዘብ እርዳታ ለረጅም ጊዜ አሉታዊ ተጽዕኖ ያመጣል የሚሉና ሌሎች ትችቶችም እየተሰሙ ይገኛል። ዛሬ 30 ዓመት በኢትዮጵያ ተከስቶ ለነበረው ድርቅ እርዳታ ለማሰባሰብ ያለመው የሙዚቀኞች ቡድን ባንዴድ 14 ሚሊዮን ዶላር አሰባስቧል። የዚህ ቡድን መሪ ባብ ጌልዶፍ ይህንን ዜማ እንደገና ለገበያ አቅርበዋል። ይህንን ዱ ዘይ ኖው ኢትስ ክሪስማስ የተሰኘ ዜማ ከቦኖ ዋን ዳይሬክሽን፣ ከኮልድ ፕሌይ ክሪስ ማርቲንና አንጀሊክ ኪጆ እንዲሁም ከሌሎችም ጋር በመሆን በድጋሚ ተዚሟል። ከዚህ ዜማ ሽያጭ የሚገኘው ገቢ ኢቦላን ለማጥፋት የተያዙ ጥረቶችን ይረዳል የሚል ተስፋ እንዳለው ቦብ ጌልዶፍ ገልጾ እስካሁን የተሰባሰበው ዓለም አቀፍ እርዳታ በቂ እንዳልሆነ ያስረዳል። ከዚያ በላይ እንዲያውም ሃያ እጥፍ ዋል ስለዚህ ይህንን ዜማ ክፍተቱን ለመሙላት እየተጠቀምንበት ነው። ፈረንሳይና ጀርመን ውስጥ የእርዳታ ማሰባሰቢያ ዝግጅቶችን እናቀርባለን። ዜማው በብሪታንያ የሙዚቃ ሰንጠረዦች ቁጥር አንድ ሆኗል። የኤንኤምኢ መጽሔት አዘጋጅ ክሬግ ኮክራን ዜማው ከ30 ዓመት በኋላ በሚሊዮኖች ሰዎች እየተደመጠ ነው ይላል። ሙዚቃ የምናዳምጥበት መንገድ በእጅጉ ተለውጧል። ስለዚህ ይሄ የባንድ እርዳታ ዜማ በተለያዩ ብዙሃን ማህደሮች ሊገኝ ይችላል። በሌላ በኩል እንደዚህ አይነት የሙዚቃ ባንድ የሚሰበስባቸው እርዳታዎች ጊዜያቸው አልፏል የሚሉ ትችቶች በመሰማት ላይ ናቸው። ኢትዮጵያዊ የሙዚቃ መምህር እዝራ አባተ ዱ ኖው ኢትስ ክሪስትማስ እኔ የበልጥ አይነት ስሜት ይታይበታል ይላል። ኢትዮጵያ ክርስትናን በመጀመሪያው ምዕተ ዓመት የተቀበለች አገር ናት። አሁን የገና በዓል እንደሆነ እናውቃለን። አፍሪካን እንደ አንድ ወጥ አገር መመልከት የተሳሳተ ነው። አፍሪካ አህጉር እንጂ ሀገር አይደለችም። አፍሪካውያን ሙዚቀኞች ደግሞ በበኩላቸው አፍሪካ ኢቦላን እናቁም አፍሪካ ስቶፕ ኢቦላ የተሰኘ ዜማ ቀንቅነዋል። ታዋቂው አፍሪካዊ ሙዚቀኛ ሳሊፍ ኬታና ሞሪ ካንቴ እንዲሁም ሌሎች ተሳትፈውበታል። የዚህ ዜማ ገቢ ደግሞ ለድንበር የለሹ የሐኪሞች ቡድን የሚውል ነው። በዚህ ዜማ ከተካፈሉት መካከል ሴኔጋላዊው የራፕ ሙዚቃ ዘራፍ ባይ ዲዲየር አዋዲ የባንድ እርዳታ ዜማ ከ30 ዓመት በኋላ መታተሙን ይተቻል። አፍሪካ ውስጥ ችግር ሲገጥመን ቦብ ጌልዶፍ ከተፍ ይላል። ነገሩ አፍሪካን ላድን ከሰማይ እየወረድኩ መልአክ ነኝ መሆኑ ነው። በተለያዩ የመገናኛ ብዙሃን አፍሪካውያን ጽሑፎችን አስፍረዋል። በእነዚህም ጽሑፎች ታዲያ ምዕራባውያን አፍሪካን እናድን በማለት የስብዕና ላዕላይነት እንዲሰማቸው የሚያደርጉና ከእርዳታው የሚገኘው ጥቅም ደግሞ ያለፈ የረጅም ጊዜ ዘላቂ ጠባሳ የሚያስከትል ነው ሲሉ ተችተዋል። አፍሪካውያን በአሁኑ ወቅት ለውጥ የሚያመጡ ልምዶችና እውቀቶችን በማካበት በባለሙያዎቻቸው ችግሮቻቸውን እየፈቱ መሆናቸውን በመጥቀስ አፍሪካ ግጭት፣ ድህነት፣ በሽታ እንዲሁም ሌሎች በጎ ያልሆኑ ነገሮች የሰፈኑባት አህጉር እንደሆነች መጥቀስ ጉዳታቸው ሰፊ እንደሆነ በጽሁፎቹ ገልጸዋል። ወደ መጨረሻው ዘገባ ስናልፍ፣ እሰጥ አገባ ነው። በፍትሕ ነጻነት ላይ ባተኮረው የምሽቱ ፕሮግራም ተሳታፊዎች አቶ እስራኤል ፈይሳ ወደ ምዕራብ ካናዳዊቱ ካልጋሪ ከመጡበት እስካለፉት ቅርብ ዓመታት ድረስ ለበርካታ ዓመታት በኢትዮጵያ በዳኝነት ሙያ ያገለግሉ ሲሆን በግጭት አፈታት ሙያ ጥናት ያደረጉ ናቸው። ሌላኛው ደግሞ በምስራቅ ዩናይትድ ስቴትሷ የፔንስልቬንያ ግዛት ፊላደልፊያ ከተማ ኗሪ የሆኑት አቶ ጸጋዬ አረፈም በተመሳሳይ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ ቀደም ሲል በኢሚግሬሽን ጉዳይ ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ያገለገሉና በአሁኑ ወቅት በግሉ ኢንዱስትሪ ይሰራሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደና ያነጋገራቸው ወደ ዝግጅቱ በኢትዮጵያ እንዲመጡ ወይም እንዲራመዱ የሚፈለጉ ሁኔታዎች የሁለትና አንዳንዴም ከዚያ በላይ የሆኑ ወገኖች እይታዎች በስፋት ሲንጸባረቁ ይታያል። የእይታዎቹን ለየቅልነት ያህል ወደፊት ሊያስኬዱ ይችላሉ በሚባሉ አቅጣጫዎች ላይም ስምምነት የለም። ይህንን ከግንዛቤ በማስገባት ነው ወደፊት ለመራመድ ወይም ይሻላል ስለምትሉት የወደፊት አቅጣጫ ያሉበትን መመርመር ግድ ይላልና የግል ግምገማችሁ ብንነሳ ከሩቅ ከአቶ እስራኤል ልጀምር። እርስዎ ለረጅም ጊዜ ያገለገሉበት የፍትህ ስርዓት ወይም ዳኝነት፣ እስኪ በቀጥታ እንመልከት። ሰዎች በኢትዮጵያ በአሁኑ ሰዓት እንደምን ምን ይዳኛሉ? መልካም ዳኝነትን ስትመለከተው ትልቅ የዳኝነት ምሰሶ የሆኑ እሴቶች አሉ። እነዛን እሴቶች ከቦታ የምታጣ ከሆነ ዳኝነት አለ ማለት በጣም አስቸጋሪ ነገር ነው። ከዛ አንፃር ሲታይ ዳኝነት በነፃነት ካልተሰራ ዳኝነት ሊሆን አይችልም። ዳኝነት ለግራ ቀኝ ሳታደላ ማትሰራ ከሆነ ዳኝነት አይሆንም፣ የመጨቆኛ መሳሪያ ነው የሚሆነው እና በአጭሩ ለማንሳት የዳኝነት ነጻነት በኢትዮጵያ በጣም አሳሳቢ ደረጃ ላይ ነው ያለው። ምንድን ነው ምክንያቱ? የዳኝነት ነጻነትን የሚነኩ የዳኝነት ነጻነትን የሚነቀንቁ ነገሮች ነው የሚታየው። የመጀመሪያው ዳኛው ራሱ ነው። ዳኛው የዳኝነት ነጻነትን ለመጠበቅ ብቃቱ አለው ወይ የሚል ትልቅ ጥያቄ ነው የምታነሳው። ሄደ ሲታየው ማለት ነው። ዳኛው ነጻ መሆን ካልፈለገ ማንም ነጻ ሊያደርገው አይችልም። ለምሳሌ ከስራው ብታነሳው ነገ ስራ አላገኝም፣ ነገ መኖር አልችልም፣ ወይም ደግሞ ከዚህ ቦታ ላይ ብነሳ እኔ ታሰራለው፣ ወይም ልጆች የሚበሉ ነገር ያጣሉ ብሎ የሚፈራ ዳኛ ነጻ አይደለም። ስለዚህ ከዳኛው ከራሱ ስትነሳ በብዙ ጥያቄዎች የተሞላ ነው የእኛ ዳኝነት። ዳኞቻችን ነጻ እንዳይሆኑ የሚያደርግ ከዳኛው ከራሱ ትልቅ ችግር አለ። ሁለተኛው ደግሞ ከውጭ የሚመጣ ተጽዕኖ አለ። ከውጭ የሚመጣው ተጽዕኖ ዳኝነቱ ፖለቲካውን እንዲያገለግል የመፈለግ ቴንደንሲ ታያለህ። ከመንግስት እኛን ካላገለገለ ዋጋ ሊኖረው አይችልም። ምንም የሚጠቅምም ነገር አይደለም። እኔ ይህንን ቃል በቃል ነው የሰማሁት ከጠቅላይ ሚኒስቴሩ በሁለት ሺ ሶስት ከቀድሞ ጠቅላይ ሚኒስቴር ማለት ነው። በሁለት ሺ ሶስት በፈረንጆች አቆጣጠር የፍርድ ቤት ኃላፊዎችን ሰብስቦ ሲያናግሩን እንደው መቋጫውን ልንገሬ እና ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል መልእክት ነው የተሰጠን። በቃል በቃል እንደዚህ ነው የተባለው። ምን ማለት ነው? ይሄንን ስርዓት የማታገለግሉ ከሆነ፣ ወደዚህ አመለካከት የማትመጡ ከሆነ ተበጣጠሱ ነው መልእክቱ። ይሄ ስትሸራርፈው፣ ለእያንዳንዱ ፍርድ ቤት፣ ለእያንዳንዱ ዳኛ ትደርሳለች። የሚደርሰው ደግሞ በአስተዳዳሪዎች፣ በፖሊሱም፣ በሌላውም የአስፈጻሚ አካላት ነው የሚደርሰው። አንዳንዱ ዳኛ ቅድም ባልኩህ ምክንያት ራሱ ፈርቶ የፖለቲካውን ልብ ትርታ እያዳመጠ የሚሰራ ዳኛ አለ። ሌላኛው ዳኛ ደግሞ በቀጥታ ከነዚሁ አካላት የሚመጣበት የሚመጣበት ተጽዕኖ ይኖራል። ዳኝነት ነፃ እንዳይሆን የሚያደርግ ሌላኛው ትልቅ ፋክተር ደግሞ ሙስና ነው። ሙስና በሰፊው ነው ያለው። ኢትዮጵያ ውስጥ ሲሾም ያልበላ የሚባለው አባባል በእርግጥም ነው ስራ ላይ ያለው። በነገራችን ላይ እያየው ከአጠገቤ ሚሊዮኔር የሚሆኑ ሰዎችን አይቻለሁ እኔ አብሬን ደሞዝ የሚንበላ ሰዎች ማለት ነው። ሚሊዮኔር እንደማደርግ የታወቀ ነው። እና እነዚህን ነገሮች ስትመለከታቸው የዳኝነት ነፃነት ትልቅ ጥላት ተጠልቶበት ነው ያለው። መልካም አቶ ጸጋይ ወደ እርስዎ መጣለሁ። በአቶ እስራኤል በኩል የቀረቡትን ተከታትለዋል። ከግለሰቦች ነጻ ያለመሆን ዳኝነት ለፖለቲካ ጥቅም እስከ መዋል እስከ ሙስና ድረስ የዳኝነት ነጻነት አጥልቶበታል፣ አደጋ ነው ያሉት። በእርግጥ በነጻነት መዳኘት አዳጋች መሆኑን ነው ያመለከቱት። ምን ይላሉ እርስዎ? አዎ አቶ እስራኤል እንግዲህ ማን ይናገር የነበረ ከሚል አንጻር እሳቸው በነበሩበት የሙያ መስክ ያስተዋሉትን ነገር ነው የገለጹልን። እሳቸው ከተናገሩት ለመንደርደር ያህል ማለት ነው። እኔ በዛ ጉዳይ ላይ ብዙ ያደረግኩት ምርምር የለም። እንግዲህ የተጠቀሱት ነጥቦች ዳኞች ስራቸውን በትክክል እንዳይሰሩ ሊያግዱ ይችላሉ ካሏቸው ነገሮች ለምሳሌ አሁን አንደኛው እና በተለይም ከባዱ አርጌ ውስጥ ያለሁት በሙስና አካባቢ የተነሳውን ነገር ነው። አንዳንድ ሰዎች ምናልባት የስራ ኃላፊነታቸውን ቶሎ ብለው ለመበልጠግ በሚል ደረጃ ያንን የስራ ኃላፊነታቸውን ከቁም ነገር ሳይቆጥሩ አንዳንድ ነገር የሚያደርጉ ከሆነ እርግጥ ነው ችግር ሊነሳ ይችላል። በፖለቲካው ደረጃ ግን እንደሚመስለኝ የአንድ ሀገር የፍትህ ስርዓት ምንም እንኳን በተቻለ መጠን ከፖለቲካ ውጭ ነው ለማለት ብንችልም፣ በአጠቃላይ መልኩ ግን ስም ደግሞ ከፖለቲካ ውጭ ሊሆን አይችልም። ምክንያቱም ሰለጠነ በሚባለው እንደ አሜሪካን ሀገር ባለው እንኳን ራሱ ብን የጆርጅ ቡሽ እና የአልጎር ምርጫ የተወሰነው በፍርድ ቤት ነው እና እንዲሁ እንደ ዘበት ደግሞ አይደለም። ምን ነበረ የተወሰነው አምስት ለአራት በሚወሰንበት ሰዓት አምስቱ ሪፐብሊካኖች አራቱ ደግሞ ዲሞክራቶች ሁነው አምስቱ ሪፐብሊካኖች ጆርጅ ቡሽ እንዲያልፍ ነበር የመረጡ ነው እና ምንጊዜም ቢሆን በየትኛውም እንኳን እናደለም እንደኛ ሀገር ባለው ገና ማበብ ላይ የሚገኝ የፍትህ ስርአት ቀርቶ ሰለጠኑ በሚባሉ ሀገሮችም ቢሆን ራሱ አሿሿሙም ቢሆን በከሌ ዲሞክራት ነው በከሌ ሪፐብሊካን ነው ተብሎ የሚተነተንበት ሁኔታ ስላለ ምናልባት ፕሬዚደንቶቹም ራሳቸው በተለይ የእድሜ ልክ የሆኑ የፍትሕ ስልጣኖችን በሚሰጡበት ሰዓት እንደ ሱፕሪም ኮርት፣ እንደ ፌዴራል ኮርት አይነት ቦታዎችን ማለት ነው እንጊዜም ቢሆን የፖለቲካ ሚዛናቸውን እየለኩ ነው። የኔን የፖለቲካ አጀንዳ ማንነው የሚያራምድልኝ፣ እኔም ማሳልፈውን መርህ በኋላ በኮርት ደረጃ ቻለንጅ ሲደረግ ማን ነው እዛ ቁጥሎ ቆይቶ እኔ በምፈልገው መልኩ የሚያሳልፍልኝ የሚለውን ካልኩሌሽን እያደረጉ ነው ኖሚኔሽንም ሲያቀርቡ ማለት ነው። እና በእኔ አመለካከት የፍትህ አሰራር ሙሉ በሙሉ ከፖለቲካ ተጽዕኖ ሊወጣ ይችላል የሚል እምነት የለኝም። በዛ ደረጃ ነው የምመለከተው። ስለዚህ ከፖለቲካ ተጽዕኖ የማይወጣበት ወይም መውጣት የማይችልባቸው ሁኔታዎች መኖራቸው ቀደም ብሎ እርስም የተስማሟቸው፣ አቶ እስራኤል በሰጡት አስተያየት ግን ሰዎች በነጻነት መዳኘት አለመቻላቸው ፍትህ እንዳያገኙ የሚያግድ ከሆነ የሚገድብ ከሆነ ከዛ አንጻር ያለውን ሁኔታ በችግርነት አይመለከቱትም? አዎ በችግር እመለከተዋለሁ። እንግዲህ ይሄ የሳቸው አስተያየት ነው። የሳቸው አስተያየት ስለሆነ እኔ ላመላክት የፈለግኩት ምንድን ነው እንዲህ አይነት ችግሮች መኖራቸውን እሳቸው አሳይተዋል እና በአንዳንድ መልኩም በዜናም ደረጃ በስንተናም ደረጃ የሚቀርቡ ነገሮች አሉ። ነገር ግን እዚህ ላይ ብዬ ማለፍ እንፈልገው የየ አንዳንዱ ሀገር የፍትህ አሰራር ምናልባት ከዛው ከዲሞክራሲ ስርዓቱም ጋር አብሮ ተያይዞ የሚያድግ እና የሚጎለብት ምናልባት በጅማሮ አካባቢ ላይ ብዙ ከፕሮሰሱ ጋር የተያዙ ነገሮች ተወግደው የበለጠ ብዙ ህዝብ ወደ መካከለኛ ገቢ ደረጃ በሚደርስበት ሰዓት ምናልባት ጉቦ መስጠት ለውጥ ማያመጣበት ደረጃ ላይ በምንደርስበት ጊዜ እንደዛ እንደዛ በሚሆንበት ጊዜ ምናልባት ዳኞቹም ለስራቸው ላይፈሩ ይችላሉ እነሳለሁ በሚለው ደረጃ በጥቅም ተገደው ደግሞ ፍርድን ወደ ማጓደሉ ላይ ሄዱ ይችላሉ ማለት ነው። እሰጥ አገባው በመጪው ሳምንት ይቀጥላል። አሉላና እንግዶቹ ከተነሳው ጥያቄ በሌሎችም ነጥቦች የሚያደርጉትን ውይይት እናቀርባለን። ለአሁኑ ግን የአሉላን እንግዶች አቶ እስራኤል ፈይሳና አቶ ጸጋይ አረፈን ለተሳትፏቸው እናመሰግናለን። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራልን ከቴሌ ላይን ባጋ በመሆን የምሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት።